በኢትዮጵያ በአማራ ክልል ጎንደርና ባህር ዳር ግጭት መቀጠሉን ጠቅሶ የአሜሪካ ውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት የህዳር 27ቱን ወደ ኢትዮጵያ የጉዞ ማስጠንቀቂያ ዛሬ አድሶ አውጥቷል። በኢትዮጵያ የአስቸኳይ ጊዜ አዋጅ ጥቅምት 2006 ከታወጀ ወዲህ ብጥብጥ ሊነሳና ካለ ህጋዊ ትዕዛዝ መታሰር ሊከሰት ስለሚችል የአሜሪካ ውጭ ጉዳይ መስሪያ ቤት የዩናይትድ ስቴትስ ዜጎች ወደ ሀገሪቱ እንዳይጓዙ አስጠንቅቋል። ዛሬ የወጣው የጉዞ ማስጠንቀቂያ የኢትዮጵያ መንግስት መጋቢት 6 2009 ዓ ም የአስቸኳይ ጊዜ አዋጁን ማራዘሙን ጠቅሶ በጎንደርና በባህር ዳር አሁንም ግጭት መኖሩን ዘገባዎች ይጠቁማሉ ብሏል። ማስጠንቀቂያው የኢትዮጵያ መንግስት በየጊዜው ኢንተርኔትና የእጅ ስልክ አገልግሎትን ስለሚዘጋ የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ ላሉ የአሜሪካ ዜጎች ችግር ለመድረስና የምክር አገልግሎት መስጠት ያዳግተዋል ይላል። ከዚያ በተጨማሪም የኢትዮጵያ መንግስት የአሜሪካ ዜጎችን ቁጥጥር ስር ሲያውል ወይንም ሲያስር እንደሚጠበቀው ለኤምባሲው እንደማያሳውቅ ጠቅሷል። ወደ ኢትዮጵያ የጉዞ ማስጠንቀቂያው ዜጎቹ ከሕዝባዊ ተቃውሞ ወይንም ስብስብ እንዲርቁ ሁል ጊዜም ያሉበትን አካባቢ ሰላም እንዲገመግሙና ለደህንነታቸው እንዲጠነቀቁ አሳስቧል። የጉዞ ማስጠንቀቂያው ከአሁን በፊትም በተለያዩ ጊዜያት የወጣ ስለሆነ ዝርዝሩን ከድረ ገጻችን አምሐሬክ አት ቪኦኤ ኒውስ ዳት ካም ይመልከቱ።